ዩናይትድ ስቴትስ አርባ አምስተኛውን ፕሬዚደንቷን ለመምረጥ ጥድፊያ ላይ ነች። የዲሞክራቲክ ፓርቲ ዕጩ ሂለሪ ክሊንተንና የሪፑብሊካኑ ዕጩ ዶናልድ ትራምፕ በየፊናቸው የሚያደርጉት እኔን ምረጡኝ እረ እኔ ነኝ የምሻላችሁ ሩጫና ዘመቻ የመጨረሻው ጡዘት ላይ ደርሷል። ሁለቱ ዕጩዎች በዚህ የምርጫ ዘመን እንዲያካሂዱ ተይዞላቸው በነበረ መርሃ ግብር መሰረት ሶስት ሰጣ ገባዎቻቸውን አጠናቀዋል። የትናንቱ ክርክር የመጨረሻው ማለት ነው። እጅጉን የተሟሟቀ ነበር። የአሜሪካ ድምፅ በፌስቡክ ቀጥታ ስርጭት የንትርኩን ሂደት ሲከታተልና ለአድማጭና ለተመልካች ሲያቀርብ ቆይቷል። በአማርኛው የፌስቡክ ቀጥታ ስርጭት ላይም ሁለት የኢትዮጵያ ግዩራን የሆኑ አሜሪካውያን ምሁራን ቀርበው ትንታኔ ሰጥተዋል። ሶሎሞን አባተ ዝርዝሩን ይዟል። የኔቫዳዋ ላስ ቬጋስ እንዲሁም የቀለጠው መንደር እንዲሁም የሃጣን ምድር እየተባለች ነው የምትጠራው። የትናንት ምሽቷ ላስ ቬጋስ ግን ግለቷ የተለየ ነበር። የወትሮው የቁማር ግርግር አልነበርም። ሰንጎ የያዛት የወትሮ ንግዷና የብሩ አጋጋታ አልነበርም የሰውን ቀልብ ሰቅዞ ያመሸው ባለፉ ሁለት ተከታታይ እሰጥ አገባዎች በተቀናቃኛቸው ሂላሪ ክሊንተን በሰፋ ልዩነት መሸነፋቸው የተነገረው ዶናልድ ትራምፕ አሁን በዚህች በተለይ ለእርሳቸው በስራቸውም፣ በማኅበራዊ ግንኙነቶቻቸውም አዲስ ባልሆነች ከተማ ግብ ግቡን ያለ ጥርጥር ማሸነፍ ይጠበቅባቸው ነበር። ቢቻል በስፖርቱ ዓለም ኖክአውት እንዲሉ፣ ካልቻሉም ቢያንስ በነጥብ ሂላሪ ክሊንተን ሁለት አማራጭ ይዞ ወደ ሜዳ የገባን ቡድን ይመስላሉ። አንድም አሸነፍ አሊያም እኩል መውጣት በመርሃ ግብሩ ከተያዘው ከዘጠና ደቂቃዎች ጥቂት ዘልቆ በሄደው የበረታ ትንቅንቅ የቃላት፣ የክስ፣ የራስ ውጤት ማስመዝገቢያ እንካ ሰላንቲያ ሁለቱም ዕጩዎች አዳዲስ ድምፆችን ለመሸመት ጥረዋል። የሚወረወሩባቸውን የክሶች ናዳዎች ለመመለስ ወይም በተቀናቃኝ ኃይል ላይ ሕጸጾችን እየነቀሱ ለማውረድ ሁለቱም ተከራካሪዎች አልቦዘኑም፣ በብርቱ ሰርተዋል። የትናንቱ ሰጣ ገባ በስምንት ዋና ዋና ነጥቦች ተከፋፍሎ የጠቅላይ ፍርድ ቤቱና ዳኞች አሰያየም ጉዳይና ከፍርድ ቤቱ ጋር የተያያዙ የጦር መሳሪያን ባለቤትነት መያዝ የመሳሰሉ ሕገ መንግሥታዊ መብቶች እጣ ፈንታ፣ ጽንስን የማቋረጥ ጥያቄ፣ የአሜሪካ ምጣኔ ሀብት እዳዎቿና ስራ ፈጠራ፣ ትምህርት፣ የጤና ጥበቃ ዋስትናና ኦባማ ኬር የሚል ተቀጽላ ስም የተሰጠው ለአቅም ተመጣጣኝ የሆነ የጤና ጥበቃ አገልግሎት የማግኘት ሕግ፣ የዓለም የግለት አካባቢዎች፣ ሽብር ፈጠራና አይሲል፣ የኢሚግሬሽን ጉዳይና የአሜሪካ የውጭ ግንኙነቶች ሜክሲኮ፣ ሩሲያ፣ ኔቶ እዚህም እዚያም አንዳንዴም የጭቅጭቅ መጫሪያ የሆኑ አንዳንዴም ለአብነት እየተጠቀሱ ተሰምተዋል። ኃይለ ቃላትም ተሰንዝረዋል፣ ከሁለቱም በኩል ከክሊንተን አንተ የፑቲን አሻንጉሊት ነህ አንስቶ እስከ ትራምፕ አንቺ ራስሽ አሻንጉሊት ደግሞም ቀጠሉ ትራምፕ ምን ብዬ ለተርጉመው ይህንን ናስቲ የሚባል እንግሊዝኛ ቃል? ለማንኛውም ጥሩ ቃል አይደለም፣ ቆሻሻ እንደማለት ነው። እናም አንቺ ናስቲ ሴትዮ እስከዚህ የደረሱና የተሞሻለቁባቸው አባባሎች ነበሩ። ከሁሉም ከሁሉም ግን ብዙውን ሰው ያስደነገጠ መልስ ዶናልድ ትራምፕ የሰጡበት ጥያቄ ከጠያቂው የፎክስ ኒውስ ጋዜጠኛ ክሪስ ዋላስ ተነሳ። በምርጫው ቢሸነፉ ሽንፈትዎን ተቀብለው ይወጣሉ? የመጀመሪያው ምላሽ ዶናልድ ትራምፕ ነበሩ፣ ጊዜው ሲደርስ አየዋለሁ። አሁን እያሰብኩበት አይደለም። እስካሁን ያየሁት በጣም መጥፎ ነገር ነው። በቅድሚያ ሚዲያው ሀቀኛ አይደለም፣ የመራጮችን ሕሊና መርዟል። ጋዜጠኛው ክሪስ ዋላስ ደጋግሞ ጠየቀ። ትራምፕ ፍንክች አላሉም። አሁን አልናገርም፣ አልናገርም ጊዜው ሲደርስ እናያለን። በዚሁ ጸኑ። ተቀናቃኛቸውን ሂላሪ ክሊንተንን ጨምሮ ይህ ለ240 ዓመታት የዘለቀው የአሜሪካ ዲሞክራሲ መገለጫ አይደለም ሲሉ ያኔውኑም በኋላም ተቿቸው። እሰጥ አገባው እንደተጠናቀቀ ለአሜሪካ ድምፅ የፌስቡክ ቀጥታ ስርጭት ታዳሚዎች በንትርኩ ላይ ትንታኔ የሰጡ ሁለት ምሁራንን ጋብዤ ነበር። ክሊቭላንድ የሚገኙት የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰርና የስክሪፕትስ የጋዜጠኝነት ትምህርት ቤት መምህር እንዲሁም የፉል ብራይት ተሳታፊው ዶክተር ብሩክ ኃይሉ ምክትል አምባሳደርና በዩኔስኮ የኢትዮጵያ ተጠሪም ሆነው ሰርተዋል። እንዲሁም በቴክሳሱ ኮሊንስ ኮሌጅ የኢኮኖሚክስ ፕሮፌሰር ዶክተር መሐመድ ጣሂሮ ናቸው። ተወያዮቹ ዶክተር መሐመድ የዛሬ አራት ዓመት ለዩናይትድ ስቴትስ የህግ መወሰኛ ምክር ቤት እንደ ራሴነት ተወዳድረው ነበር። የምሁራኑ ማብራሪያ የተነሳው ዶናልድ ትራምፕ አሸናፊው እርሳቸው ካልሆኑ አምኖ ለመቀበል ዛሬ ቃል አልገባም ካሉት አስተያየታቸው ነበር። ዶክተር ብሮክ አመሰግናለሁ። አቶ ሰለሞን ምርጫውም በተመለከተ የታወቀው ጋዜጠኛ ኬስ ዋለስ ጠይቋቸው ነበረ። ዶናልድ ትራምፕን አሁን የመልሶው ነገር የለኝም እዛ ስንደርስ የምናገረው ነገር ይሆናል በሚል የሚያስገርን ነገር ነው የተናገሩት። በአንጻሩ ግን ሂላሪ ክሊንተን ይሄ ከአሜሪካ ባህልና ስርዓት የወጣ ነው። ተሸናፊም አሸናፊም የህዝቡን ድምፅ ውጤት ሲታወቅ ድምጽ የተሰጠውን ህዝብ በአመኔታ በሽታ መቀበል ባህላችን ነው። ይሄ ከባህላችን ጋር የሚጋጭ ነው ብለው መልሰዋል። እንደገና ጋዜጠኛው ለማረጋገጥ በድጋሚ ጠይቋቸዋል አሁን በድጋሚ መለሱት ያኔ የምርጫውን ውጤት አይቼ ውጤቱን እናገራሉ አሁን ከዚህ ወዲህ ምርጫውን ይቀበላሉ አልቀበልም ብለው ዶናልድ ትራምፕ በመናገራቸው በጣም የሚያስገርም ነገር የተናገሩት። ዶክተር ብሩክ አመሰግናለሁኝ። አሁን ወደ ፕሮፌሰር መሐመድ ዞር ልበል። የእርሱስ ሀሳብ ምንድን ነው? እንግዲህ አሜሪካን የምትኮራበት አንዱ ትልቁ ባህል ስልጣንን በሰላም ጎራዴ ሳይመዘዝ ማስረከብ ነው እና ትልቁ የአሜሪካን ኩራት ይሄ ነው። ለሁለት መቶ አርባ አመት የተደረገውም ይሄ ነው እና ትራምፕ ይህንን ሲጠየቅ የመለሰው መልስ በጣም እኔንም አስገርም ሆኛል ራሱን ይረዳ አይመስለኝም እነዛ በማለቱ ሁሉም አሜሪካዊ የሚኮራበት አንድ ትልቁ ነገር የአሜሪካን ኮንስቲቱሽን ከተጻፈ ከአስራ ሰባተኛ መቶ አመት እስካሁን ስልጣንን በሰላም መረካከብ ነው እና ይህንን የሚያፋልስ ነገር መናገራቸው ራሳቸውን ይረዱ አይመስለኝም። አቀራረብን አስመልክቶ ሁለቱም ምሁራን የተስማሙበት ጉዳይ ዶናልድ ትራምፕ ካለፉት ሁለት እሰጥ አገባዎች በተለየ ሁኔታ የተሻለ አቀራረብ እንደነበራቸውና ሂላሪን የማቋረጣቸው ነገር የቀነሰ እንደነበር በሚጠየቋቸው ጉዳዮች ላይ አትኩረው መልስ መስጠትን የመሳሰሉ የመሻሻል አዝማሚያዎች ማሳየታቸውን ተቋቁመዋል። በእርግጥ። ትራምፕ ቀደም ሲል የታዩ ድክመቶቻቸው ወደ መጨረሻ ብቅ እንዳሉባቸው ተናግረዋል ምሁራኑ። ይሁን እንጂ ሁለቱም ተጠያቂዎች በእጃቸው ወደሌለ መራጭ እንደማተኮር ወደየራሳቸው ጥግ እየሸሹ መታየታቸውና የተብራራ ምላሾችን ያልሰጡባቸው ጥያቄዎች መኖራቸውን አመልክተዋል። እኔ እንደሚመስለኝ ዶናልድ ያደረጉት ነገር መድማቱን ያቆሙ ይመስለኛል። ለሚወዳቸውና ለሚደግፋቸው ሰው ጥሩ አይነት ዲቤት ፐርፎርማንስ ነው ያደረጉ ግን ሌላውን ተራማጁን ሕዝብ ወደ እሳቸው ለመ ለመሳብ ያደረጉት ነገር አለ ወይ ብለህ ብትጠይቀኝ ብዙም አይመስለኝም። ተራማጅና ወግ አጥባቂ ወይም ፕሮግሬሲቭ እና ኮንሰርቫቲቭ የዲሞክራቲክ ፓርቲውና የሪፐብሊካን ፓርቲው መገለጫዎች ናቸው። ሂላሪ ክሊንተን ድንበሮችን ክፍት ማድረግ ይፈልጋሉ፣ እኔ ግን አጥር ገነባለሁ። ሂላሪን ፑቲን ይንቋቸዋል፣ እኔ ግን ከሩሲያ ጋር መልካም ግንኙነት ከፈጠርን መልካም ነው ላለሁ። እኔ አደጋ የሆነውን የኦባማ የጤና ሕግ ሰርዤ በሌላ ተካዋለሁ፣ ሂላሪ ግን ልታስቀጥለው ነው የምትፈልገው። የሂላሪ የምጣኔ ሀብት ፖሊሲ እዳን የሚያበዛ ነው፣ የእኔ ግን ስራን የሚፈጥር ነው። ሌሎችን መከራ መከራከሪያዎች ቀርበዋል ከዶናልድ ትራምፕ በኩል። ዶናልድ ትራምፕ የሚያምነው ሴቶችን በማንቋሸሽ ነው። ትራምፕ የሀገራችንን ስራዎች ወደ ውጭ ካስወጡ ሰዎች አንዱ ነው። ሜክሲኮና ቻይናን ጨምሮ ወደ አስራ ሁለት ሀገሮች ስራዎቻችንን አስወጥተዋል። ጎጂ ብረታ ብረት ከቻይና አስገብቶ ስራው በቻይናውያን እንዲሰራ አድርጓል። የሀገር ውስጥ ገቢ ግብር አይከፍልም። የበጎ አድራጎት ስራ ይስራ አይሥራ እንኳ ማወቅ አንችልም እና ሌሎችም ክሶች ከክሊንተን ጎርፈዋል። ንትርኩ እጅግ የጋለ ነበር። ታዳሚውም የተጠየቀውን ስርዓት አክብሮ አዳምጧል። በፌስቡክ ቀጥታ እየተከታተሉን ከነበሩ 20 ሺህ የሚሆኑ ተከታታዮች የተነሱ ጥያቄዎችም ነበሩ። ለመሆኑ ይህ የአሜሪካ ፖለቲካ ለኢትዮጵያና ለአፍሪካ ምን ይጠቅማል? የየትኛውስ እጩ ፖሊሲ ኢትዮጵያን ይጠቅማል ወይስ ይጎዳል? ከዶክተር ብሩክ መልስ እንነሳ። ለኢትዮጵያ በሚገርም ሁኔታ ጠናከረ ሁኔታ ዶናልድ ትራምፕ እንዲሁም አንስተዋል። ሳውዲ አረቢያን አንስተዋል። ደቡብ ኮሪያን አንስተዋል። ጃፓንን አንስተዋል። እንዲሁም በአጠቃላይ አውሮፓና የኔቶን ሚሊተሪ ያለ አይንሱን ቃል ኪዳኖ አንስተዋል። እኛ ይኸው ገንዘብ እየገዘገብን እነሱ ምንም አያደርጉልንም። ሳውዲ አረቢያን ገንዘብ ላይ ተቀምጠው ቢሊዮን ላይ ተቀምጠው እኛንን ለእነሱ ምን ሞተው እኛንን ለእነሱ ምን እንቀሳቀሰው ብሎ ብለዋል። እንግዲህ ይህንን ስንፈልግ ከኢትዮጵያ ጋር ስንፈልግ ከአፍሪካ ሀገሮች ጋር ማገናኘት እንችላለን። ማለት በሚሊተሪና ሴኩሪቲ ጉዳዮች ላይ ሁለት ተወዳዳሪዎች አቋም አላቸው ወደሚል ይወስደናል። ዶናልድ ትራምፕን በተመለከተ የእሳቸው ፖሊሲ እንግዲህ እንግዲህ ፖሊሲ ብለን ከወሰድነው ነው ምን እንድምታለው፣ ጃፓን፣ ጀርመን፣ ሳውዲ አረቢያ የአሜሪካ ወዳጅ ናቸው። ወዳጅ ሆናቸው ምን? አዎ፣ ግን ገንዘቡንም ሂሳቡንም ደግሞ እየተራን የሚል አቋም ባለፈውም ክርክር አንጠባርቀዋል፣ አሁንም አስረግጠዋል። ይህንን ልናገር እፈልጋለሁ። ክሊንተን ግን ምንድን ነው የምትለው? ይሄ እንዲህ አይነት ፓርትነርሽፕ ታይቶ አይታወቅም። አሜሪካ ግሎባል ሀያል ሀገር ነው። ከነዚህ ሀገር ጋር የረዥም የሆነ ፓርትነርሽፕ እና አላየንስ አለን። በዛ መሰረት ሁለታችንም የሚጠበቅብንን እየሰራን እንሄዳለን እንጂ ገንዘብ ካላመጣችሁ ግንኙነት ይቀጥላል፣ ይቀዘቅዛል፣ ይሞቃል የሚል ነገር ውስጥ መግባት የለብንም። ይህንን ካደረግን አሜሪካ ያላት የግሎባል ስትራቴጂ ትልቅ አደጋ ላይ ነው የምንወድቀው። አለምም እኛም እንወድቃለን። ይሄ የሚያዋጣ አካሄድ አይደለም በሚል ነው ያሉት እና ወደ አፍሪካን ፖለቲካ ምንም አልተነሳም። ዛሬ ሂለሪ ክሊንተንም ሆነ ዶናልድ ትራምፕ ለአፍሪካ ብዙ አንስተው አያውቁም። ቁልፍ ቁልፍ አንቱ ተባሉ የአሜሪካ አለኝታ እና አጋር ሀገሮች በኢኮኖሚው፣ በትሬዱም፣ በኢምፖርቱም፣ በኤክስፖርቱ፣ በሚሊተር አላይንሱ በዚህ ሁኔታ የሚወዝኗቸው ከሆነ አፍሪካ አገሮች ደግሞ መገመት መገመት ይቻላል በምን አይነት ደረጃ ዝቅ እና ቀዝቀዝ ባለ ደረጃ እንደሚቀበሉ እና ስለ አፍሪካ ፖሊሲ ጠለቅ ያለ እውቀት ያላቸውም አይመስልም የሚልም ብዙ ሪፖርቶች ወጥተዋል። ስለስ ለአፍሪካ ሀገሮች እና ለኢትዮጵያ ምንም ለውጥ የሚያመጣ አይመስለኝም። ምናልባት እዚህ ጋር የሚጨምሩት ይኖራል ዶክተር መሀመድ። እኔ የሂለሪ ክሊንተን ከዶናልድ ትራምፕ የበለጠ እሷ ለኢትዮጵያ ያላትን አቋም መገመት የሚቻል ይመስለኛል ከባለቤቷ ተነስተን ከቢል ክሊንተን ማለት ነው። ከአስራ ዘጠኝ ዘጠና ሁለት እስከ ዘጠና ስምንት እስከ ሁለት ሺህ ፕሬዝደንት ነበር እና የሱ ፖሊሲ ምን እንደነበር እናውቃለን። ኦባማም በመሀል ቡሽ ነበር። ከዛ ኦባማ መጥቶ ቢል ክሊንተን ፖሊሲ ነው የተከተለው እና በቢል ክሊንተን ጊዜ ቁልፍ የበሩ ሰዎችን ነው መልሶ ኦባማ የቀጠረው እነ ሱዛን ራይስን ማለት ነው። እና ፖሊሲ ማለት ሰዎች ናቸው። እና ሱዛን ራይስ አሁን የኦባማ አማካሪ ናት። ሂለሪ የምትመረጥ ከሆነ ሞስት ላይክሊ የሚሆነው ምንድን ነው? ይሄ የኦባማ ፖሊሲ ይቀጥላል እና ኢትዮጵያ ላይ ብዙም የፖሊሲ ለውጥ የሚኖር አይመስለኝም። አንድ እሱ ነው። ሁለተኛ ደግሞ ትራምፕ ትራምፕ አይታወቅም ዋይልድ ካርድ የሚሉት ነው ፈረንጆች እና ትረምፕ ከተመረጠ ምን ይሆናል የሚለውን ማወቅ አዳጋች ነው። ግን ትልቅ ግን ነው ይሄ። ከዚህ የባሰ አይሆንም። ከዚህ የባሰ አይሆንም የምልህ አሁን የኢትዮጵያ መንግስት ከአሜሪካን መንግስት ሁሉንም አይነት እርዳታ ያገኛሉ፣ የቁሳቁስ፣ የገንዘብ። በጣም መጥፎ ቢሆን ለኢትዮጵያ ለኢትዮጵያ ሕዝብ ወይንም ደግሞ ለኢትዮጵያ ተቃዋሚ ማለት ነው ያለውን ፖሊሲ መቀጠል ነው ይህን ያለውን ፖሊሲ የማይቀጥል ከሆነ ከዚህ የተሻለ ነው የሚሆነው እንጂ ከዚህ የባሰ አይሆንም። ነው የእኔ ያመለካከል የዩናይትድ ስቴትስ አጠቃላይ ምርጫ ሊካሄድ ዛሬን ሳን ቁጥር ልክ 18 ቀናት ቀሩት። ከምርጫው በፊትና በምርጫውም ዕለት የሚካሄዱትን ክንዋኔዎች እየተከታተልን እንዘግባለን።